ፍርድ ቤት በነጻ ያሰናበታቸው የኢትዮጵያ ጦማሪያንና ጋዜጠኞች መከራና እንግልት እየተፈጸመባቸው መሆኑን በኢንተርኔት ባሰራጩት ዜና አስታውቀዋል። ከቦታ ቦታ መንቀሳቀስ ሕገ መንግሥታዊ መብታቸው እንደታቀበ፣ በኤግዚቢት የተያዙ ንብረቶቻቸውም እንዳልተለቀቁላቸው ተናግረዋል። የጦማሪያኑ ጠበቃ ድርጊቱ ሕገ መንግሥታዊ ድንጋጌን የጣሰና በሕግ የበላይነትም አሉታዊ አንደምታ ያለው ነው ብለዋል። መለስካቸውማ ዝርዝሩ አለው። የጦማሪያኑና የጋዜጠኞቹ መግለጫ ከተፈታን ጀምሮ ሙሉ ለሙሉ ነፃ አለማውጣታችንን የሚያሳዩ ተግዳሮቶች መኖራቸውና ሊቀየሩም ባለመቻላቸው ይህን መግለጫ ለማውጣት ተገደናል ሲል ይጀምራል። አስከትሎም የተፈጸሙ ድርጊቶችን እንደ ምሳሌ በማቅረብ ተፈጽሞብናል ያሏቸውን ህገወጥ ድርጊቶች ይዘረዝራል። መግለጫው ህገ መንግስታዊ የሆነውን ማንኛውም ኢትዮጵያዊ በፈለገው ጊዜ ከሀገር መውጣት ነፃነትን በሚጻረር መልኩ የመንቀሳቀስ መብታቸው የተገደበ ለመሆኑ በጦማሪ ዘላለም ክብረት ላይ የደረሰውን ያትታል። ጦማሪ ዘላለም ክብረት በድንበር የለሽ ጋዜጠኞች ድርጅት ወይም ሪፖርተርስ ዊዛውት ቦርደር ለዞን ዘጠኝ ጦማሪያን የተበረከተውን ሽልማት ለመቀበል ወደ ፈረንሳይ ጉዞ ሊጀምር በቦሌ ዓለም አቀፍ አየር ማረፊያ እንደደረሰና እንደ ማንኛውም ተጓዥ የሚፈለግበትን እያደረገ እያለ ያጋጠመውን ለቪኦኤ ገልጸዋል። ሁድ ሁሉንም ማቅረብ ያለው ፓስፖርቴና አንዴ ጠብቀኝ ያለኝና፣ ሌላ ክፍል ገባ። እዛ ሲመለስ የሆነ ቀይ ወረቀት ነው የሰጠኝ ፓስፖርቴን ወስዶ ማለት ነው። ከሀገር መውጣት አትችልም፣ ምክንያቱን አላውቅም። ከሀገር መውጣት ግን አትችልም ስለተባለ እዚህ ኢሚግሬሽን ሂደህ አናገራቸው። ኢሚግሬሽንና የዜግነት ጉዳዮች መምሪያ ሰማንያ አምስት ቁጥር ተብዬ ሄድኩ። ሰኞ ጠዋት ሄድኩ ኢሚግሬሽን። ሰኞ ጠዋት ሲሄድ አልደረሰም ገና ከኤርፖርት ፓስፖርት እና ጉዳዩን አናውቀውም ተባልኩ። ማክሰኞ ጠዋት ሲሄድ ደርሷል። መጣራት ያለበት ጉዳይ ስላለ ስንደውልልህ ነው የምትመጣው፣ አሉኝ። እኔ ጠየኩ፣ ምን ማለት ነው? ማን ነው ያዘው? በፍርድ ቤት ትዕዛዝ ነው የተፈታሁት፣ ነጻ ተብዬ ፍርድ ቤት ትዕዛዝ አለ ሁሉም ነገር ምናምን። እሱ ስነግራቸው አይ ጊዜ ይፈጃል ተብሏል፣ እኛ ስንደውልልህ ነው የምትመጣው፣ አሉኝ። ዛሬ ጠዋትም ሂጄ ነበር። አጋጣሚ ዛሬ ጠዋትም ሲሄድ የበላይ ትዕዛዝ ነው እኛ ካልደወልንልህ አትመጣም። እኔ የፍርድ ቤት ይሰጡኛል ነጻ እንደተባል ማስረጃ ማለጅም ህጋዊ ዶክመንት ነው። ንብረት ነው። በየትኛው አካልም እንደተከለከለ አላቅም። ስጠይቅም መልስ የላቸውም እነሱ። ያ ማለት እንግዲህ መብታችን ነው እኛ እንደፈለገ ማድረግ አይነት ነው። እና እንደዛ አይነት ሀልፕለስ ትሆናለህ። ሆፕ ሁሌ ደግሞ አልተስፋ ማድረግ አቤሉ አበላ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔ በፍርድ ቤት ውሳኔ አቃቢ ህግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ይህ ከሆነ በኋላ የደረሰውን ደግሞ አቤል ዋበላ ያስረዳል። ጥቅምት አምስት ነው። ጥቅምት ስድስት ወጣ ነው ከማረሚያ ቤት ከማረሚያ ቤት ከወጣም በኋላ ፍርድ ቤቱ ሄደን ነጻ መሆናችንን እንዲጽፍልን አድርጋለሁ። ለመስሪያ ቤትም ለፌዴራል ፖሊስም የያዛቸውን በኤግዚቢትነት የያዛቸውን እቃዎች እንዲመልስ አጽፈን ነበር ጥቅምት 12 አካባቢ። ከዛ በኋላ ቀጥታ ፍርድ ቤቱ የሰጠኝን ወረቀት ይዤ ፌዴራል ፖሊስ ሄድንና የተያዙትን ኤግዚቢቶች እንዲመልሱልን ጠየቅናቸው። ሁለት ሶስት ጊዜ ካመላለሱም በኋላ አቃቤ ህግ ይግባኝ ስለጠየቀ ፍርድ ቤቱ የሰጠው ትእዛዝ ታግዷል ብሎ ንብረቶቻችን እንዳይመለሱ አደረጉ። የጦማሪያኑ ጠበቃ አቶ አምሀ መኮንን ይህን በተመለከተ እንዲህ ያለ እግድ እንደሌለ መረጃ እንዳላቸውና እግዱም ተጥሮ ከሆነ ከህገ መንግስቱ ግልጽ ድንጋጌዎች ጋር የሚቃረን ነው ይላሉ። በነጻ የተሰናበቱት ብሎገሮች እና ጋዜጠኞች ሰነዶቻቸው ሊመለስላቸው ባለመቻሉ በራሳቸው ላይ ከሚፈጸምባቸው ወከባ እና እየደረሰባቸው ካለው እንግልት በተጨማሪ ይሄ የምርመራ ክፍሉ እርምጃ የሀገሪቱን ህገ መንግስት የሚጥስ ነው፣ የፍርድ ቤትንም ትዕዛዝ የሚጥስ ነው። አቤል ዋበላ፣ ዘላለም ክብረትና ኤዶም ካሳዬ ከመታሰራቸው በፊት ይሰሩባቸው የነበሩ መስሪያ ቤቶች የስራ ውላቸውን አቋርጠውባቸዋል። ኤዶም ካሳዬ ፕላን ኢንተርናሽናል በተባለ ዓለም አቀፍ ድርጅት ትሰራ ነበረ። ከእስር ቤት ወጥታ ወደ ስራ ገበታዋ ለመመለስ ስትሄድ ያጋጠማትን ድርጊት ህጋዊ አይደለም ትላለች። አሰሪና ሰራተኛ አዋጁ አንቀጽ 27 መሰረት ለአንድ ወር የእስራት ፍርድ ተፈርዶበት ለአንድ ወር ስራ ገበታው ላይ ካልተገኘ ከስራ ገበታው ይባረራል ነው የሚለው። እኔ ደግሞ የእስራት ፍርድ አልተፈረደብኝም፣ እንደውም ክሴ ተቋርጦ ነው የተፈታሁትኝ። ስለዚህ ወደ ስራ ገበታዬ መመለስ ይገባኛል ብዬ ጠይቅ የነበረ፣ ነገር ግን መመለስ አስሽም ተብዬ አለሁኝ። ፍርድ ቤት ጉዳዩ እንዲይዝልኝ የክስ ማመልከቻ አስገብቻለሁኝ። እንግዲህ የሚታይ ነው። ግን አሁን ስራ የለኝም። ስራ ፈት ሆኜ ነው ቁጭ አልኩት። ምን ይሰማሻል? በጣም ነው ማዝነው። ምክንያቱም ይሄ ነገር እኔ እንደ ወንጀለኛ እንድቆጠር ነው የተደረገው። አንቀጽ የጠቀሰብኝም አንቀጽ የሚያሳየው ወንጀለኛ ሆኜ እንደተፈረደብኝ ነው። መስሪያ ቤቴ ራሱ እየተባበረ ያለው ስለዚህ፣ አቃቢ ሕግ እንኳን የኔን ክስ ትቶት ሳለ የምሰራበት መስሪያ ቤት ግን ፈርዶብኝ ከስራ ያባሮኛል። ይሄ ደግሞ አግባብ አይደለም። እኔ ላይ እንደዚህ አይነት ነገሮች ከተጀመሩ ሌሎችንም እንደዚሁ የዚህ ሕግ ሰለባ ነው የሚሆኑት። ልክም አይደለም እና በጣም ነው ማዝ ነው። አቶ አማ መኮንን ይህንን ዘርዝረው ያስረዳሉ። በአጠቃላይ የህግ ስርዓታችን በህግ የበላይነት ላይ የሚኖረው አሉታዊ እንድምታ ከፍተኛ ነው። በህገ መንግስቱ መከበር ላይም እንደዚሁ የሚኖረው እንድምታ አሉታዊ እንድምታ ከፍተኛ ነው እና የመንግስትን አመራር የጨበጠ ከፍተኛው የአመራር አካል ይሄ ነገር በህግ የበላይነትም ላይ የሚኖረው አሉታዊ ተጽዕኖ እንደፈለገ ይሁን በህገ መንግስቱም ላይ የሚኖረው እንደዚሁ አሉታዊ ተጽዕኖ እንደፈለገ ይሁን ይላል ብዬ ለመገመት ያስቸግረኛል። ምክንያቱም የዚህ የዚህ ድምር ውጤት ለሀገሪቷም ለመንግስትም የሚበጅ ስላልሆነ ማለት ነው። ኢሚግሬሽን እና የዜግነት ጉዳዮች መምሪያ በጉዳዩ ላይ አስተያየት እንዲሰጠኝ በተደጋጋሚ ያደረግኩት የስልክ ጥሪ የማይመለስ ነበረ። የመስሪያ ቤቱን አስተያየት ለማግኘት ጥረታችንን እንቀጥላለን። እንደሚታወቀው አቃቢ ህግ ሶሊያና ሽመልስን፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሀሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይ እና ተስፋለም ወለየስ በሽብር ወንጀል ከሷቸው። በሐምሌ ወር 2007 ዓ.ም ላይ አቃቢ ህግ በአምስቱ ተከሳሾች ላይ ክሱን በማቋረጡ ሲፈቱ፣ ቀሪዎቹ አራቱ ደግሞ በፍርድ ቤት ውሳኔ በነጻ ተሰናብተዋል። መለስካቸው አምሃ د امریکا دمس ریډیو کادیس اابهابا